ስፖርት። ባለፈው አርብ ፓሪስ ላይ ተካሂዶ በነበረው የፈረንሳይ ዋንጫ ወይም ኩፕ ድ ፍሮንስ የፍጻሜ የዋንጫ ግጥሚያ ፓሪስ ሳን ጀርማ ተጋጣሚውን ሳንት ኤቲያንን በማሸነፍ ሻምፒዮን በሆነበት ጨዋታ ላይ የፈረንሳይ ብሔራዊ ቡድንና የፓሪስ ሳን ጀርማ ክለብ እውቁ ወጣቱ አጥቂ ኬልያን እምባፔ እግሩ ላይ ከፍተኛ ጉዳት አጋጥሞታል። ጉዳቱም ለጊዜው ሁለት ሳምንታትን ከሜዳ እንቅስቃሴ ሊያርቀው እንደሚችልም ተገምቷል። ይህ በቅርቡ ወሳኝ ግጥሚያዎች ላሉበት የፓሪስ ሳንጀርማ ክለብ ፈታኝ እንደሚሆንበትም ተገምቷል። የፈረንሳዩ ፕሬዚዳንት ኢማንኤል ማክሮን ጨምሮ ቁጥራቸው ወደ አምስት ሺህ የሚጠጉ ተመልካቾች በተገኙበት አርብ ምሽት በስታድ ዶ ፍሮንስ ፓሪስ ሳንጀርማ ተጋጣሚውን ሳንት ኤቲያንን አንድ ለባዶ በሆነ ውጤት ረድቶታል። በዚሁ በ14ተኛው ደቂቃ ላይ በእምባፔ ወደ ግብ ተሞክራ በሳንት ኤቲያው ብርቱ በረኛ ጄሲ ሞላ የተመለሰችውን ኳስ ያገኛት ብራዚላዊው የፒኤስጂ አጥቂ ኔይማር ወደ ግብነት ቀይሯታል። ፓሪስ ሳን ጀርመኖችም እስከ 26ተኛው ደቂቃ ድረስ በጨዋታ የበላይነት ይዘው የቆዩ ሲሆን የጨዋታውን መንፈስ የቀየረው ክስተትም የተፈጠረው በዚህ ወቅት ነበር። ከክለቡ ጋር ለነበረው የመጨረሻ ቆይታ የመጨረሻውን ጨዋታ ያደርግ የነበረው የሰላሳ አራት አመቱ ተጫዋችና የሳንቴቲያው አምበል ሎዊክ ፔራም በእምባፔ ላይ በጨዋታ ወቅት አደገኛ ጥፋት ሰርቷል። በዚህም እምባፔ ከሜዳ በጉዳት ምክንያት በእምባ ታጅቡ ለመውጣት ሲገደድ ፔራም ከክለቡ ጋር የነበረው የመጨረሻ የጨዋታ ቆይታ ዘጠናው ደቂቃ ከመጠናቀቁ በፊት በቀይ ካርድ ተሰናብቷል። ሁለቱም ቡድኖች ከሁለተኛው አርባ አምስት ደቂቃ በኋላም ምንም ግብ ሳይስተናገድ በዚሁ አንድ ለዜሮ በሆነ ውጤት ፓሪስ ሳንዠርማ ክለብ የዘንድሮ አመት የፈረንሳይ ሻምፒዮን ዋንጫ አሸናፊ ሆኗል። በዚሁ በሽልማት ስነ ስርዓት ላይም ኤምባፔ በምርኩዝ በመምጣት ሽልማቱን በመቀበል ደስታውን ከቡድኑ አጋሮቹ ጋር ሲገልጽ ይታይ እንጂ ተጫዋቹ ቁርጭምጭሚቱ ላይ የደረሰበት አደጋ ከፍተኛ እንደነበር ከውድድሩ በኋላ የቡድኑ ሕክምና ባለሙያዎች አስታውቀዋል። በቀጣዩ ሳምንት ፓሪስ ሳን ዠርማን በፈረንሳይ የሊግ ዋንጫ ከሊዮ ክለብ ጋር ላለበት የፍጻሜ ወሳኝ ጨዋታ እምባፔ እንደማይሰለፍ ኮዲዩ የሚወጡ መረጃዎች እያመለከቱ ሲሆን በሻምፒዮንስ ሊጉም ከአትላንታ ክለብ ጋር ላለባቸው ወሳኝ ጨዋታ እምባፔ የመሰለፉ ጉዳይ አጠራጣሪ እንደሆነ እየተነገረ ይገኛል። ኬሊያን ኤምባፔ ስላጋጠመው ጉዳትና በክለቡ ቀጣይ ውጤት ላይ በሚኖረው ተጽዕኖ ዙሪያ አስተያየቱን እንዲሰጠኝ ለፓሪስ ሳንጀርማ ክለብና እንዲሁም የሊግ አን የፕሬስ ክፍል ባልደረባ ለሆነው ለጋዜጠኛ ሮቢ ቶምሰን ላቀረብኩለት ጥያቄ እንዲህ ብሏል። እንደሚመስለኝ የጉዳቱ መጠን ምን ያህል እንደሆነ አሁን ላይ የተለያዩ መላምቶች ናቸው እየተነገሩ ያሉት። በእርግጥ በአመዛኙ ወደ መቶ ፐርሰንት እርግጠኛ መሆን የሚቻለው በሊግ የፍጻሜ ዋንጫ ላይ ከሊዮ ጋር በሚኖረው ጨዋታ ላይ እምባፔ ሊደርስ የማይችል መሆኑን ነው። ክለቡም ምን እንደሚል የዶክተሮቹም በኬሊያን ላይ ካሁን ጀምሮ እስከ ነሐሴ አስራ ሁለት የቻምፒዮንስ ሊጉ ጨዋታ ድረስ ምን ሊያደርጉ እንደሚችሉ የምናየው ይሆናል። ስለዚህም በእርግጠኝነት ኬሊያን እምባፔ በቡድኑ ውስጥ አለመያዝ ማለት በጣም ትልቅ ነገር ማጣት ማለት ነው። ኬልያን እምባቤ በቀጣዮቹ ሳምንታት ከቡድኑ ጋር አለመኖሩ በአሰልጣኙ የቡድኑ አሰላለፍ ላይ ለውጥ ሊያደርጉ እንደሚችሉ ስላለው ግምትን በተመለከተ ሮቢ ጨምሮ እንዲህ ብሏል። ባለፉት ጊዜያት አሰልጣኝ ቶማስ ቱኩል የወሰዳቸው ወይም ያደረጋቸው ነገሮችን ስንመለከት ፓብሎ ሰራቢያ የመጀመሪያው ምርጫቸው ነው የሚሆነው። አሁን ላይ ያለው የፓሪስ ሳንዣርማ አሰላለፍ፣ የጨዋታ ፎርሜሽን የሚቀጥል ነው የሚሆነው። ለዚህም ስልት ደግሞ ፓብሎ ሰራቢያ ምርጥ ምርጫቸው ነው የሚሆነው። ቢሆንም የኪሊያን እምባፔ ጨርሶ አለመኖር ደግሞ የቡድኑ ጠቅላላ አሰላለፍ ሊቀይረው የሚችልበት አጋጣሚም ይኖራል። ወደ ቡንደስሊጋ መረጃዎቻችን ስንሸጋገር የዓለም ምርጥ የዓመቱ ኮከብ የእግር ኳስ ተጫዋች ምርጫ ወይም የባሎንዶር ሽልማት በ2020 እንደማይካሄድ የፈረንሳይ ፉትቦል አስታውቋል። በየአመቱ በቋሚነት በታሳስወር ላይ ይካሄድ የነበረው ይኸው ሽልማት በያዝነው አመት የውድድር ዘመን እንደማይካሄድ አዘጋጆቹ በኩል የተገለጸው በወቅታዊ የኮቪድ-19 ወረርሽኝ ሳቢያ በርካታ ውድድሮች መካሄድ ባለመቻላቸው የተቋረጡ ውድድሮችን በመኖራቸው መሆኑን ገልጸዋል። እንደ አዘጋጆቹ ፍራንስ ፉትቦልም ምርጫውን ግልጽና ፍትሐዊ ለማድረግ ሲባል እዚህ ውሳኔ ላይ ለመ ድረስ መገደዳቸውን አስታውቀዋል። ምንም እንኳን የሽልማት አዘጋጁ አካል ዘንድሮ ሽልማት ላለማካሄድ በቂ ነው ያለውን ምክንያት ግልጽ ያድርግ እንጂ ዘንድሮ በብዙዎቹ የስፖርት ባለሙያዎችና አድናቂዎቹ ዘንድ የወርቅ ኳሱን ሊወስድ ይችላል ተብሎ ከፍተኛ ግምት ተሰጥቶት የነበረውና በቅርቡ 32ኛ ዓመት የልደት በዓሉን ሊያከብር እየተዘጋጀ የሚገኘው የባየር ሙኒኩ አጥቂ ሮበርት ሌቫንዶቭስኪ ውሳኔው አስደንጋጭ ነበር። ሌቫንዶቭስኪ በጀርመን ቡንደስሊጋ ክለቡ ባየር ሙኒክ ለ29ኛ ጊዜ የቡንደስሊጋው አሸናፊነት ክብርን እንዲቀናች ካስቻሉት ተጫዋቾች መካከል ዋነኛው ሲሆን የከፍተኛ ግብአግቢነትና ምርጥ ተጫዋችነት ክብርንም ተጎናጽፎ ነበር። ሮበርት ሉ ሌዋንዶቭስኪ ከፍተኛ ብቃት ደረጃ ላይ በሚገኝበት በዘንድሮ ዓመት ላይ የኮከብ ተጫዋችነት ሽልማት መሰረዝ የተጫዋቹ የአሸናፊነት እድል ተሰርቋል ሲሉ የስፖርት ባለሙያዎችና አድናቂዎቹ አስተያየታቸውን እየገለጹ ይገኛሉ። ተወዳጁ የእንግሊዝ ፕሪምየር ሊግ የዘንድሮ አመት የውድድር ዘመን ትላንትና ሲጠናቀቅ በርመዝ ዋትፎርድ እና ኖርዊች ሲቲ ከቀጣዩ የእንግሊዝ ፕሪምየር ሊግ በይፋ ተሰናባች መሆናቸውን ሲረጋገጥ፣ ማንቸስተር ዩናይትድ እና ቼልሲ ደግሞ በቀጣዩ አመት በአውሮፓ ቻምፒዮንስ ሊግ ተካፋይ ለመሆን የሚያስችላቸውን ደረጃ በማግኘት ፕሪምየር ሊጉን ጨርሰዋል። ቀደም ብሎ የፕሪሚየር ሊጉ የ ሻምፒዮንነት የክብር የድል ዋንጫውን ያነሳው ሊቨርፑል የአመቱን የመጨረሻ ውድድሩን የደመደመው ኒውካስትል ዩናይትድን ሶስት ለአንድ በሆነ ውጤት ከሜዳ ውጪ በመርታት ነበር። በዚህም በዘጠና ዘጠኝ ነጥብ ውድድሩን በአንደኝነት ሲያጠናቅቅ ማንቸስተር ሲቲ ደግሞ የመጨረሻ ውድድሩን በደረጃው ሰንጠረዥ በመጨረሻ ላይ የሚገኘውን ወራጅ ቡድን ኖርዌች ሲቲን አምስት ለባዶ በሆነ ሰፊ ውጤት በመርታት በሰማኒያ አንድ ነጥብ ሁለተኛ ደረጃን በመያዝ ጨርሷል። በወራጅ ቀጠና አደጋ ላይ የነበረው አስቶን ቬላም ከዌስትሃም ጋር አንድ ለአንድ በሆነ አቻ ውጤት መለያየቱና ዎትፎርድም በአርሴናል መሸነፉን ተከትሎ በ35 ነጥብ 17ኛ ደረጃን በማግኘት የቀጣዩ የፕሪምየር ሊጉ ተሳታፊነቱን አረጋግጠዋል። ቼልሲ ዎልፈርሃምፕተንን እንዲሁም ማንቸስተር ዩናይትድ ሌስተር ሲቲን ሁለት ለባዶ በሆነ ተመሳሳይ ውጤት በማሸነፍ ሁለቱም ክለቦች የሶስተኛና አራተኛ ደረጃነትን በደረጃው ሰንጠረዥ በመያዝ በቀጣዩ ዓመት የአውሮፓ ቻምፒዮንስ ሊግ ላይ ተሳታፊ መሆናቸውን አረጋግጠዋል። በኦሎምፒክ መረጃችን ደግሞ ዘንድሮ በጉጉት ሲጠበቅ ከነበሩት ዋነኛ የስፖርት ክንዋኔዎች አንዱ የነበረው የቶኪዮ ኦሎምፒክ በተያዘለት የጊዜ ሰሌዳ ዘንድሮ ተካሂዶ ቢሆን ኑሮ የዓለም ሁሉ አይኖች እና ጆሮዎች ቶኪዮ ላይ ሆነው የመጀመሪያው የመክፈቻ ሳምንት ላይ እንገኝ ነበር። ሆኖም ግን በኮሮና ወረርሽኝ ስጋት ምክንያት ኦሎምፒኩ ወደ ቀጣዩ አመት መዘዋወሩ ይታወሳል። ኦሎምፒኩ ወደ አገራቸው መምጣቱ በመጀመሪያ በደስታና በጉጉት ሲጠብቁ ለነበሩ በርካታ ጃፓናውያን የኮሮና ወረርሽኝ ስጋት ጥቃትና ውድድሩ መራዘም ጋር ተደምሮ የደስታና የጉጉት ስሜታቸው እንደ ጉም እየተነነ እንደሆነ ወደ ጃፓን የወጡ መረጃዎች አመልክተዋል። አንድ በቅርቡ የተደረገ ጥናት ሰሞኑን ይፋ እንዳደረገውም ወደ 36 በመቶ የሚሆኑ ጃፓናውያን ኦሎምፒኩ ለተጨማሪ አመት እንዲዘገይ ቢደረግ ምርጫቸው እንደሆነ ሲገልጹ፣ 23 በመቶ የሚሆኑት ደግሞ ኦሎምፒኩ ወደ ቀጣዩ አመት በመሸጋገሩ እንደሚስማሙ ጥናቱ ይፋ አድርጓል። የተከበራችሁ አድማጮቻችን ለዛሬ ያልናቸው ስፖርታዊ ጥንቅሮች እነዚሁ ነበሩ። ከዝግጅቱ ጋር ሃይማኖት ጥሩ ነው ነበርኩኝ። ለነበራችሁ ቆይታ በማመስገን በዚሁ ልሰናበት። መልካም ጊዜ።